የዲደብልዩ ዜና በመጀመሪያም ዋና ዋና ዜና። ኢትዮጵያ በሶማሌላንድ የባህር ኃይል እንድታቋቁም በፍጹም እንደማትፈቅድ ሶማሊያ አስታወቀች። በሁለቱ ሀገሮች መካከል ውይይት ከተደረገ ኢትዮጵያ ለንግድ አገልግሎት የሚውል ወደብ የምታገኝበትን ዕድል ሶማሊያ ልታጤን እንደምትችል የሀገሪቱ ውጭ ጉዳይ ሚኒስትር ተናግረዋል። የአፍሪካ ኅብረት ማሊ ከወታደራዊው መንግስት ወደ ሲቪል አስተዳደር የምትመለስበትን ፍኖተ ካርታ እንድታቀርብ ጠየቀ። ናይጄሪያ አዲስ የማጅራት ገትር መከላከያ ክትባት ለዜጎቿ በመስጠት የመጀመሪያዋ ሀገር ሆነች። ጀርመን እየጨመረ የመጣውን የሩሲያ ጥቃት ለመመከት ለዩክሬን ተጨማሪ ፓትሪዮት የአየር መከላከያ ስርዓት ለመስጠት ቃል ገባች። የኢራን አብዮታዊ ዘብ አባላት ከእስራኤል ግንኙነት አለው የተባለ ግዙፍ ዕቃ ጫኝ መርከብ በቁጥጥራቸው ስር አዋሉ። ዜናው በዝርዝር ኢትዮጵያ በሶማሌላንድ የባህር ኃይል እንድታቋቁም በፍጹም እንደማትፈቅድ ሶማሊያ አስታወቀች። በሁለቱ ሀገሮች መካከል ውይይት ከተደረገ ኢትዮጵያ ለንግድ አገልግሎት የሚውል ወደብ የምታገኝበትን እድል ሶማሊያ ልታጤን እንደምትችል የሀገሪቱ ውጭ ጉዳይ ሚኒስትር ተናግረዋል። በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረት ለማርገብ ኬንያ ከጅቡቲና ከኢጋድ ጋር በመማከር የባህር በር የሌላቸው የቀጠናው ሀገራት በንግድ ውል የወደብ አገልግሎት የሚያገኙበትን ስምምነት ለማበጀት ምክረ ሀሳብ ማቅረቧን የኬንያ The okay. የውጭ ጉዳዮች ዋና ጸሐፊ ኮሪር ሲንጎይ ተናግረው ነበር። የሶማሊያ የውጭ ጉዳይ ሚኒስትር አሊ ኦማር ግን በወደብ ጉዳይ ላይ ውይይት ከመደረጉ በፊት ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ስምምነት መሰረዝ እንደሚኖርባት ለሬውተርስ ተናግረዋል። ሶማሊያ መቼም የባህር ኃይል የጦር ሰፈር አትቀበልም ያሉት ውጭ ጉዳይ ሚኒስትሩ፣ ነገር ግን በዓለም አቀፍ ሕግ መሰረት ለንግድ አገልግሎት የሚውል ወደብ ለመፍቀድ ዝግጁ መሆኗን ገልጸዋል። ውጭ ጉዳይ ሚኒስትሩ የሶማሊያን ሉዓላዊነት ፖለቲካዊ እና አንድነት በሚያስጠብቁ ምክረ ሐሳቦች ላይ ለመወያየት ሀገራቸው ፈቃደኛ መሆኗን ገልጸዋል። የአፍሪካ ህብረት ማሊ ከወታደራዊው መንግስት ወደ ሲቪል አስተዳደር የምትመለስበትን ፍኖተ ካርታ እንድታቀርብ ጠየቀ። የማሊ ወታደራዊ መሪዎች በዚህ ሳምንት መጀመሪያ ስርዓት ለማስጠበቅ አስፈላጊ ነው በሚል ሁሉንም ፖለቲካዊ እንቅስቃሴዎች አግደዋል። ከሶስት ዓመታት ገደማ በፊት ፕሬዚደንት ኢብራሂም ቦባካር ኪየታን በመፈንቅለ መንግስት አባረው ስልጣን በተቆጣጠሩት ወታደሮች የተሾሙት ጠቅላይ ሚኒስትር ቾጌል ኮኮላ ማይጋ ምርጫ የሚካሄደው ማሊ ከተረጋጋች በኋላ እንደሚሆን ተናግረዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ ማህማት ዛሬ ቅዳሜ ባወጡት መግለጫ ከወደ ባማኮ የተሰሙት ውሳኔዎች አሳሳቢ መሆናቸውን ገልጸዋል። ማህማት የማሊ መሪዎች ውሳኔዎቻቸውን ቆም ብለው እንዲያጤኑ በመካሄድ ላይ ያለውን ሽግግር ለማጠናቀቅ ፍኖተ ካር ካርታ እንዲያዘጋጁ አሳስበዋል። ፓርቲዎችንና ፖለቲካዊ ማህበሮችን ማገድ በማሊ አካታች የሽግግር ሂደት እንዳይኖር ያደርጋል ሲሉም አስጠንቅቀዋል። ናይጄሪያ አዲስ የማጅራት ገትር መከላከያ ክትባት ለዜጎቿ በመስጠት የመጀመሪያዋ ሀገር ሆነች። ክትባቱ ከፍተኛ ለውጥ ያመጣል ተብሎ ተስፋ እንደተጣለበት የዓለም ጤና ድርጅት አስታውቋል። ናይጄሪያ ገዳይ የሆነው የማጅራት ገትር በሽታ ከሚበረታባቸው ሀገራት አንዷ ናት። ባለፈው ዓመት በተከሰተ ብርቱ የማጅራት ገትር በሽታ የተያዙ ሰዎች በ26 የአፍሪካ ሀገራት 50 በመቶ ጭማሪ እንዳሳየ የዓለም ጤና ድርጅት መረጃ ይጠቁማል። ናይጄሪያ ሜን አምስት ሲቪ የተባለውን የክትባት አይነት ሥራ ላይ መዋል መጀመሯ ማጅራት ገትርን ለማጥፋት ለተያዘው ዓለም አቀፍ ዘመቻ ላቅ ያለ ሚና እንደሚኖረው የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ተናግረዋል። በድርጅታቸው መረጃ መሠረት በሰባት የናይጄሪያ ግዛቶች ባለፈው ዓመት 1742 ሰዎች በማጅራት ገትር የተያዙ ሲሆን 153 ደግሞ ሕይወታቸውን አጥተዋል። ይህ ዶይቼ ቬለ ነው። ጀርመን እየጨመረ የመጣውን የሩሲያ ጥቃት ለመመከት ለዩክሬን ተጨማሪ ፓትሪዮት የአየር መከላከያ ስርዓት ለመስጠት ቃል ገባች። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪያስ ሩሲያ በዩክሬን ከተሞችና መሰረተ ልማቶች ላይ የምትፈጽመው ሽብር መጠን የለሽ ስቃይ እያስከተለ ነው ብለዋል። ጀርመን የአየር መከላከያ ስርዓቱን ለዩክሬን ስታቀርብ የአሁኑ ለሶስተኛ ጊዜ መሆኑ ነው። ሀገሪቱ ተጨማሪ የአየር መከላከያ ወደ ኪየቭ ለመላክ የወሰነችው በዩክሬን ጥያቄ ከአጋሮች ጋር በተደረገ ምክክር በኋላ መሆኑን የጀርመን መከላከያ ሚኒስቴር አስታውቋል። ወታደራዊ እርዳታ በአንገብጋቢ ወቅት ለዩክሬን የሚሰጥ መሆኑን የገለጹት ፕሬዚደንት ቮሎዶሚር ዜሌንስኪ የጀርመን መርሃዊ መንግስት ኦላፍ ሾልስን አመስግነዋል። የጀርመን ውሳኔ የተሰማው ዩክሬን በአጋሮቿ ድጋፍ መመናመን በወታደሮችና ተተኳሾች እጥረት በአውደ ውጊያዎች የሩሲያን ኃይሎች ለመቋቋም በተቸገረችበት ወቅት ነው። ሩሲያ ባለፈው ሐሙስ በዩክሬን መሠረተ ልማቶች ላይ ኃይለኛ ድብደባ የፈጸመች ሲሆን የኪየቭ ግዛት የኃይል ጣቢያን አውድማለች። የኢራን አብዮታዊ ዘብ አባላት ከእስራኤል ግንኙነት አለው የተባለ ግዙፍ ዕቃ ጫኝ መርከብ በቁጥጥር ስራው አሉ። የሀገሪቱ ብሔራዊ የዜና ወኪል ኢርና የኢራን አብዮታዊ ዘብ ልዩ ኃይል አባላት ከሄሊኮፕተር ወርደው የፖርቹጋል ሰንደቅ የሚያውለበልበውን መርከብ መቆጣጠራቸውን ዘግቧል። በዘገባው መሰረት ለዓለም ንግድ ቁልፍ በሆነው የሆርሙዝ ሰርጥ የነበረው መርከብ ወደ ኢራን የባህር ክልል እንዲያመራ ተደርጓል። የመርከቦችን የባህር ላይ እንቅስቃሴ የሚከታተሉ ሁለት የደህንነት ተቋማት ቀደም ብለው ከተባበሩት አረብ ኤሚሬቶች የባህር ዳርቻ አቅራቢያ አንድ መርከብ በአካባቢያዊ ባለስልጣናት ቁጥጥር ስር መውደቁን ጠቁመው ነበር። መርከቡ በኢራን የጸጥታ ኃይሎች እጅ እንደገባ ከተገለጸ በኋላ የእስራኤል ጦር በቃል አቀባዩ ዳንኤል ሃንጋሪ በኩል ኢራን የአካባቢውን ግጭት በማባባሷ በሚከተለው መዘዝ ዋጋ ትከፍላለች በማለት አስጠንቅቋል። የአሜሪካው ፕሬዚደንት ጆ ባይደን ኢራን በቅርብ ጊዜ ውስጥ እስራኤል ላይ ጥቃት ትሰነዝራለች ብለው እንደሚጠብቁ ትናንት አርብ ተናግረው ነበር። ኢራን አይሳካላትም ያሉት ባይደን በሁለቱ አገሮች መካከል የቀጥታ ውጊያ ቢቀሰቀስ ሀገራቸው ከእስራኤል ጎን ቆማ እንደምትዋጋ አስጠንቅቀዋል። አሜሪካ በአካባቢው ተጨማሪ ወታደሮች ዛሬ ቅዳሜ መላኳን የፈረንሳይ ዜና አገልግሎት ዘግቧል። በአውስትራሊያ ሲድኒ ከተማ በሚገኝ አንድ የገበያ ማዕከል በስለት በተፈጸመ ጥቃት ስድስት ሰዎች ሲገደሉ የዘጠኝ ወር ሕፃንን ጨምሮ በርካቶች ቆሰሉ። ማንነቱ ያልተገለጸው ተጠርጣሪ በስለት በርካታ ሰዎች መውጋቱን የሀገሪቱ ፖሊስ አስታውቋል። ከሟቾቹ መካከል አምስት ሴቶችና አንድ ወንድ ይገኙበታል። የአርባ ዓመቱ ተጠርጣሪ በፖሊስ በተተኮሰ ጥይት ተገሏል። ጥቃት ፈጻሚው ተባባሪዎች እንደሌሉት የገለጸው የአውስትራሊያ ፖሊስ ተጨማሪ ስጋት አለመኖሩን በመግለጽ የሲድኒ ነዋሪዎችን አረጋጋል ያግቷል ስለ ጥቃቱ መነሾ ግን እስካሁን የታወቀ ነገር የለም። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ኢትዮጵያ በሶማሌላንድ የባህር ኃይል እንድታቋቁም በፍጹም እንደማትፈቅድ ሶማሊያ አስታወቀች። በሁለቱ ሀገሮች መካከል ውይይት ከተደረገ ኢትዮጵያ ለንግድ አገልግሎት የሚውል ወደብ የምታገኝበትን ዕድል ሶማሊያ ልታጤን እንደምትችል የሀገሪቱ ውጭ ጉዳይ ሚኒስትር ተናግረዋል። የአፍሪካ ሕብረት ማሊ ከወታደራዊው መንግስት ወደ ሲቪል አስተዳደር የምትመለስበትን ፍኖተ ካርታ እንድታቀርብ ጠየቀ። ናይጄሪያ አዲስ የማጅራት ገትር መከላከያ ክትባት ለዜጎቿ በመስጠት የመጀመሪያዋ ሀገር ሆነች። ጀርመን እየጨመረ የመጣውን የሩሲያ ጥቃት ለመመከት ለዩክሬን ተጨማሪ ፓትሪዮት የአየር መከላከያ ስርዓት ለመስጠት ቃል ገባች። የኢራን አብዮታዊ ዘብ አባላት ከእስራኤል ግንኙነት አለው የተባለ ግዙፍ ዕቃ ጫኝ መርከብ በቁጥጥራቸው ሥር አዋሉ። በአውስትሬሊያ ሲድኒ ከተማ በሚገኝ አንድ የገበያ ማዕከል በስለት በተፈጸመ ጥቃት ስድስት ሰዎች ሲገደሉ የዘጠኝ ወር ሕፃንን ጨምሮ በርካቶች ቆሰሉ። ዜናው በዚሁ አበቃ። ጤና ይስጥልኝ።